ታቸው ምክንያት ከቤኒሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ ይናገራሉ። ኮማንድ ፖስቱም አካባቢውን በማረጋጋት ረገድ ተፈላጊውን ውጤት እያመጣ አይደለም ብለዋል። ወደ አማራ ክልል ለመመለስ ፍላጎት ቢኖራቸውም ታጣቂው ቡድን ኬላ ላይ በመቆም እና የኮቴ ክፈሉ በማለት በሰው 3 ሺህ ብር በመኪና እስከ 17 ሺህ ብር እያስከፈለ እንደሚገኝ ተናግረዋል። በተነሱት ችግሮች ዙሪያ ለአሜሪካ ድምፅ መልስ የሰጡት የቤኒሻንጉል ጉሙዝ ክልል የኮማንድ ፖስት አስተባባሪ ሌተና ጀነራል አስራት ደኔሮ ኮማንድ ፖስቱ አካባቢውን ለማረጋጋት እየተጠቀመባቸው ያሉት ሁለት መንገዶች ውጤት ለማምጣት ጊዜ እንደሚፈልጉ አስረድተዋል። አሴር ምስጋናው ዝርዝሩን ይዛለች። በጉባ ወረዳ አልመሀል ቀበሌ ነዋሪ የሆኑት አቶ ይግዛው ጥላሁን እንደሚሉት ታጣቂ ሽፍቶች በአካባቢው በተደራጀ አግባብ በአማራ ተወላጆች ላይ ጥቃት እየፈጸሙ እና ጉዳት እያደረሱ ናቸው። አሁንም ድረስ ግለሰቦቹ ታድነው እየተገደሉ ሀብታቸው እየተዘረፈ እንደሆነና በተሽከርካሪ ጭምር እንደ ልብ መንቀሳቀስ እንዳልተቻለ ገልጸዋል። በጸጥታ ስጋት ምክንያት ካለፈው ታህሳስ ወር 2013 ዓ.ም ጀምሮ ምንም አይነት ስራ እየሰሩ እንዳልሆነ ይባስ ብሎም የደህንነት ስጋት ውስጥ መሆናቸውን ተናግ ተናግረዋል። አካባቢውን ለማረጋጋት የገባው የመንግስት የጸጥታ አካል በሚፈለገው ልክ አካባቢውን ማረጋጋት እንዳልቻለም ነው የሚናገሩት። የተፈጠሮችን በጣም እየባሰ መጣ። ትናንትና ከቀኑ አስር ሰዓት ላይ ከበረሃ ጭኖ የሚመጣ መኪና በሽቶች ተከቦ ተደርድቦ ሰዎች ሞተዋል። ሌሎቹ የቀኑ ትሮጠው ምንተው መጥተዋል። በየጊዜው ጊዜው እንደዛ ነው። አሁን እኛ በቃ ምንም ስራ እየሰራን አይደለም። ከሰሳስ ጀምረን ማለት እዙ አሁን ለመውጣት ፈልጓል። በቃ ምንም እዚህ ምንም ሰላም የለም። አራት ሰው ቀን በቀን የመጨረሻ ማለት እና ለመውጣት እንኳ ያለጊ ሰው ደካሞችን ለማፈጣት እንኳ መኪና ተከልክለን መኪና ወደ መሀል ማሴሩ ምንም በቃ ዝምን ታፍነን ያለ ምንም የሁሉ መንግስት የሚያውቀው አይነት ነን። በዝቀኛ ችር ኮና ነው። ለደህንነታቸው ሲባል ስማቸውን መጥቀስ ያልፈለጉት ያልፈለጉትና በመተከል ዞን ቡለን ወረዳ የሚገኙት አንድ ተፈናቃይ እንዳሉት በተፈጠረው የጸጥታ ችግር የአማራም ሆነ ሌላው ብሔር መጤ በሚል እንዲፈናቀል ተደርጓል። በጳጉሜ ወር 2012 ዓ.ም በተፈጠረ የጸጥታ ችግር ተፈናቅለው እስካሁን ድረስ ወደ ቀደመው ቀያቸው ሰላም ሰፍኖ እንዳልተመለሱ ጠቅሰው አሁን ላይ አካባቢው በኮማንድ ፖስት እዝ ስር ቢሆንም ታጣቂው ቡድን ሰው ከመግደል ንብረት ከመዝረፍ እና አካባቢውን የጸጥታ ስጋት ቀጠና ከማድረግ አልተቆጠበም ብለዋል። ኮማንድ ፖስቱ አካባቢውን በማረጋጋት ረገድ የሚጠበቀውን ውጤት እያመጣ እንዳልሆነ ጠቅሰው አሁን ላይ ተስፋ በመቁረጥ ወደ አማራ ክልል ለመመለስ ፍላጎት እንዳላቸው ተናግረዋል። የታጣቂ ቡድኑ አባላት የተሃድሶ ስልጠና ወስደው ወደ ሰላማዊ ሁኔታ ይመለሳሉ ቢባልም እነርሱ ግን አሁንም ፍላጎት የላቸውም። የገቡትም ተመልሰው ወደ ጫካ እየሄዱ ነው ባይ ናቸው። ከዚህ በተጨማሪ ለተፈናቃዩ ተብሎ የሚመጣው እርዳታ በተገቢው መንገድ ለትክክለኛ ተጠቃሚው እየደረሰ እንዳልሆነና ይልቁንም ለችግር ፈጣሪዎቹ ጭምር እንዲደርስ እየተደረገ መሆኑን አመላክተዋል። ክልል ነው ምንም ማስተዳደር አይችልም። የሚል አቋም አላቸው። በአቋማቸውም በሚያል ሰንተ ጉዳይም ቀጥለውታል። አሁን ሰባት ኪሎ ሜትር ሚሆን አለ። እዛ ላይ ትናንት በመከላከያ ካምፕ ላይ ተኩስ ከፍተህ፣ ህብረተሰቡ መከላከያም ሆኖ የመከላከል ሁኔታ ላይ ነው ያለ ዙሪያ ተከዳ

አሁን ላይ በአካባቢው ሰርቶ ሀብት ማፍራት ቀርቶ እንደ ልብ መንቀሳቀስ የማይቻልበት ሁኔታ ነው ያሉት፣ ደግሞ ሌላው ስማቸውን እንዲጠቀስ ያልፈለጉ ተፈናቃይ ናቸው። በጉምዝ ታጣቂዎች በተሰራው የፖለቲካ ሴራ በአጠቃላይ በአካባቢው ሌሎች ተወላጆች መኖር የማይችሉበት ሁኔታ ተፈጥሮ ተግባራዊ እየተደረገ ነው ይላሉ። ይህንኑ ህገ ወጥ ተግባር የሚፈጽሙት ግለሰቦች ደግሞ ያለምንም ችግር በጥበቃ ታጅበው በከተማው እየተንቀሳቀሱ ይገኛሉ ብለዋል። መንግስት ተሀድሶ እያለ አሁንም ቁርጠኛ አቋም ወስዶ እርምጃ እየተወሰደ ባለመሆኑ የጸጥታው ችግር ሊፈታ አልቻለም፣ በማለትም አክሏል። ሁኔታው በውሳኔና በኑሮ አጣብቂኝ ውስጥ እንደከተታቸውም ነው የሚያብራሩት። እንዳንወድ መኪና ላይ አትጭኑም አትወዱም እያሉ ወይም ወደ ተፈናቀልንበት ሀገር አይመልሱን እንዳለ ያጋጣለ ወረዳው ላይ ተከማሽተን በሸራት እንኳን ለኔ ያለን ነፋሳዊ ዝናብ ደርሷ እየገለባበተ ህፃናት እየተጎዱ ነው። እዋ መቅዳት ላይ ደግሞ እናንተ መጪ መጣቸው ያለምን እዚህ ወረዳ ላይ በጣም ችግር አለብን። እንደገና ደግሞ ወደ ቀያችን ለመመለስ እቅድ ነበረን። ኩማንድ ፖስቱ ላይ በጣም በጣም ጥቅመት አለ እስቶች ጋር ነው። እንደገና እነሱ ስንዞር ኮማንድ ፖስቱን አሁን ተርታሬ ያደረጉት ህዝቡ አሁን ወደ ላይ ወደ አማራ ክልል ለመውጣት በጣም በሰሞን ዝናብ ሲጥል በጣም ተንቀሳቀሰ። ሀገሯ እንዴት እንደምትሆን እንግዲህ እንጃ። የእርዳታ ድርቀት ሲመጣ በቅጣ ይሰጡ በአንድ መጋዘን ደብቀው እያስቀሩ ለነሱ ጭነው ለሽፍቶች እንደገና አሳልፈው እየሰጡ ነው ያሉ እና ያንን ለምን ሆነ ለጠላት እንዴት ትጭናላችሁ በምንልበት ጊዜ የእነሱም ሀገራቸው ነው ዝንተው ትእዛዝ አክባሪ ሆነው ነው እነሱም እጅ ይሰጣሉ እየተባለ እስካሁን ድረስ ሰባት አሁን ሌላው አስተያየት ሰጭ በበኩላቸው አሁን ላይ በኮማንድ ፖስቱ እንቅስቃሴ ከፍተኛ ጥርጣሬ ውስጥ ወድቀናል ሲሉ ተናግረዋል። እኛ ከሰባት ወር በላይ ህጻናትን፣ ነፍሰ ጡር እናቶችን፣ አረጋውያንን ይዘን ድንኳን ውስጥ አቧራ እየወነነብን ተቸግረን እያለን አሁን ደግሞ የክረምት ወቅት በመምጣቱ ከፍተኛ ስጋት ውስጥ ወድቀናል ብለዋል። ተፈናቃዩ ወደ አማራ ክልል እንዳይሄድ እንኳን እቃ መጫን አትችሉም እየተባለ መከልከሉን ጠቅሰው ሰው አሳፍሮ ሄደውን ተሽከርካሪ ለኮቴ በሚል የጉምዝ ታጣቂዎች በመኪና እስከ 17 ሺህ ብር እየተቀበሉ ይገኛሉ ሲሉም አብራርተዋል። በአካባቢው የተሰማራው ኮማንድ ፖስትም በፈለገው ልክ እርምጃ ወስዶ ለውጥ እያመጣ አይደለም የሚሉ ተፈናቃዩ የሰላም ጥሪውን ተቀብለው ገብተው የነበሩ ታጣቂዎች ጭምር ተመልሰው ወደ በረሃ እንዲገቡ እድል እየተሰጣቸው ነው ብለዋል። ስለሆነ መንግስት አካባቢውን በጠንካራ የጸጥታ ስራ ወደ ሰላም በመመለስ ወደ ልማት ስራችን እንድንመለስ ካልሆነ መንገዱ ተከፍቶልን ወደ አማራ ክልል እንድንገባ ያግዘን ብሏል። ሀያ ሰባት ብር አስከ ባካችሁ አሰራጩልን፣ አለም ይወቅልን። በቃ ወደ ሀገራችን መግዛት ማጣ ነው። መንገዳችን ላይ ያሉ እነሱም ደግሞ እንዳንወጣ በግርም ስጋት ሊሆነን እና ለሚመለከተው አካል ብታስተላልፉልን ደስ ይለና። በተነሱት ችግሮች ዙሪያ መልስ እንዲሰጡኝ የጠየኳቸው የቤኒሻንጉል ጉምዝ ክልል የኮማንድ ፖስቱ አስተባባሪ ሌተናል ጄኔራል አስራት ዴኔሮ እንዳሉት ኮማንድ ፖስቱ አካባቢውን ለማረጋጋት ሁለት ዘዴዎቹን ነው እየተጠቀመ ያለው። አንዱ ታጣቂዎች በሰላም እጃቸውን እንዲሰጡ ጥሪ ማድረግ ሲሆን፣ ሌላው አሻፈረኝ ባሉት ላይ እርምጃ መውሰድ መሆኑን ነው ያብራሩት። ሁለቱም ዘዴዎች ግን ጊዜ የሚወስዱ ናቸው ብለዋል። ቢሆንም እስከ ግንቦት መጨረሻ ተፈናቃዮቹ ወደ መጡበት ቀየ ይመለሳሉ ብለዋል። እነዚህ ሰዎች በሰላም ስለገቡ ከነሱ የወጣ ብለው ደግሞ አደጋ የሚያደርሰውን እርምጃ የወሰድን እርምጃ ተወስዷል፣ ቅድም እንደሰማችሁ እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድፎ ገብተው አድሳቸውን ወስደው እንደ ማንኛውም ህብረተሰብ በእርሻም በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርም ለህዝብም ስለሆነ ነው። ለታጣቂዎቹ ምግብ እየተላከ ነው የሚለው ወሬም ሀሰት ነው። ጫካ ውስጥ ላሉት ሳይሆን በሰላማዊ ጥሪ እጃቸውን ለሰጡና ተሀድሶ እየወሰዱ ላሉት ነው ብለዋል። ሌተናር ጄኔራል አስራት ዴኔሮ ቀለባችሁ እርዳታ ሰጣችሁ የሚባለው ዝም ብሎ ነው። ይሄ ተመልሶ ለህዝቡ ነው ጠንቅ የሚሆነው የበሉትን ካጡ እንደገና የማንከታተላቸው ከሆነ ስለዚህ ይሄ ነው እየተደረገ። መንገድ እየተዘጋ የኮቴ ክፈሉ እየተባል ነው ለሚለው ቅሬታ በታጣቂዎቹ ስም አንዳንድ የአካባቢው ነዋሪዎች ፈጸሙት ደርሰንበታል፣ ጥቂቶችንም በቁጥጥር ስር አውለናል ብለዋል ጄኔራሉ በሽፍታ የተያዙ ሰዎች አሉ። ነዋሪዎች የሽፍታውን አይነት አለባበስና የሆነ የሚያድጉት ነገር አለ አንገት ላይ እና ግንባር ላይ የሚያስሩት እሱም አድርገው ከሌላ ሕዝብና ሰራዊቱ በሌለበት ቦታ ላይ፣ ጠባብ ቦታ ላይ እንደዛ አድርጎ ተይዟል። ከገልበት ከተማ ራሱ ማታ እየዞረ ጉሙዙን ማህበረሰብ ገንዘብ አዋጣ እያለ ገንዘብ ለሽፍቶቹ ወይ ተለታታቂዎች አዋጣ እያለ የሚቀጠቅሱ ሰባት ዝም ብሎ የከተማው ነዋሪ የሆኑ ወጣቶች በቤኒሻንጉል ጉሙዝ ክልል የተፈጠረውን የጸጥታ ችግር መንግስት ለታጣቂዎቹ ባደረገው ሰላማዊ ጥሪ እስካሁን 3500 ታጣቂዎች እጃቸውን ሰጥተው የተሃድሶ ስልጠና እየወሰዱ ይገኛሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባሕርዳር።